የኦሮሞ ዲሞክራሲያዊ ግንባር ሊቀመንበር አቶ ሌንጮ ለታ የኢትዮጵያ ሀገራዊ ንቅናቄ የፖለቲካ ድርጅትንም ከዶክተር ብርሃኑ ነጋ ጋር በጋራ አመራር ይሰጣሉ። አንጋፋው ፖለቲከኛ የኢትዮጵያ መንግስትን መግለጫ እንዴት እንደሚመለከቱ ጠይቄያቸው ነበር። ሃያ ምናምን አመታት በኋላ ለምንድን ነው አሁን እያረቀቁት ያሉት? ለሁለት ጉዳይ ሊሆን ይችላል። አንደኛ ማስተር ፕላኑን በሌላ መልክ ስራ ላይ ለማዋል ምክንያት ሊያገኙ ይህን ሰበብ ለማድረግ ፈልገው ሊሆን ይችላል። ሁለተኛ ከተሜውና በተለይ የሰሜኑ አማሮች ከኦሮሞ ጋር ግጭት እንዲፈጠር ይሄ በጣም አስጊ ነው። ስለዚህ ኦሮሞውም በዚህ ጉዳይ መደናገር የለበትም፣ ከተሜውና የሰሜን አማሮችም በዚህ ጉዳይ ቸኩለው እርምጃ እንዳይወስድ። በቀጠለው ማብራሪያቸውም ይህ የመንግስት መግለጫ በኦሮሞና በአማራ መካከል የተጀመረውን ሕብረት ለማሰናከል ነው ብለዋል። በኦሮሞና በጎንደሬ ጎጃሜ መካከል የተጀመረው መተጋገዝ አዲስ አይነት የኢትዮጵያ አንድነትን መንገድ የከፈተ ጉዳይ ነው። ይሄን ለማሰናከል ነው ይሄ መንግስት እንዲህ አይነት የተረሳ ህግ የሚያወጣው። ይሄን መጠንቀቅ አለብን። ማስተዋል አስፈላጊ ነው ለዚህ ነው አሁን ያልኩ ነገሩን በጥሞና አጥንተን መግለጫ እናወጣበታለን አቶ ጋሩማ በቀለ ዋቀሳ የአፍሪካ ቀንድ የሰብአዊ መብቶች ሊግ ስራ አስኪያጅ በበኩላቸው የሚከተለው መልስ ለዶች በለ ሰጥተዋል መግለጫው ማውጣታቸው እኔ በገንቢነቱ ነው የማየው ግን የመግለጫውን ይዘት ላይ ነው ቅረታችን ወይም ደግሞ ተቃውሞ ያለው ምክንያቱም የመግለጫው ጽንሰ ሀሳብ በትክክል ኦሮሚያ አዲስ አበባ ላይ ያለውን ጥቅም የሚያንጸባርቀ ሆኖ አላገኘ ነውም። ስለዚህ መግለጫው ፍሬ ቢስ ወይም ደግሞ ሊተገበር የማይችል መግለጫ ነው ብዬ ነው ማየው። ለምሳሌ የኦሮሞን ጥቅም አላስጠበቀም ከሚባሉት ነጥቦች ውስጥ በእናንተ ግምት ምን ምን እንደሆኑ አንድ ሁለቱ ሊጠቅሱልኝ ይችላሉ? መግለጫው በአጠቃላይ የኦሮሞን ጥቅም ወይም ደግሞ የኦሮሚያን ጥቅም የሚያስጠብቅ አይደለም። ምክንያቱም ትልቁ ነገር የካዶ ምንድን ነው አዲስ አበባ የኦሮሚያ አካል ሳትሆን የኦሮሞዎች በዙሪያ እንዳሉ አደርጎ ነው የሚያስቀምጠው። ማለት አዲስ አበባ የኦሮሚያ አካል እንዳልሆነች ነው የሚያሳየው። ሌላው ግን የኦሮሚያ ክልላዊ መንግስት ዋና ከተማው ፍንፍኔ ሆነው እያለ በአዋጅም ተደንግጓል። በኦሮሚያ ህገ መንግስት አንቀጽ ስድስት ላይ በትክክል ተቀምጠዋል። የኦሮሚያ ክልል ርዕሰ ከተማ ፍንፍኔ ነው ይላል እና አሁን በወጣው ረቂቅ ሀሳብ ላይ ወይም ደግሞ ህግ ላይ ህግ ስራ ላይ ለማዋሉ ወይም ደግሞ እንዲውል ሶስተኛ አካል ከኦሮሚያ ክልላዊ መንግስት አካላትና ከአዲስ አበባ አስተዳደር የተወጣጣ ካውንስል ይቋቋማል ይላል። ይሄ ማለት እንግዲህ በዛች በኦሮሚያ መሬት ላይ አዲስ አበባ ማለት ነው፣ ሶስት መንግስታት አሉ ማለት ነው። አንደኛው የኦሮሚያ አስተዳደር አለ፣ ምክንያቱም ዋና ከተማቸው ፍንፍኔ ነችና፣ ሁለተኛው የአዲስ አበባ አስተዳደር አለ። ሶስተኛ ደግሞ በዚህ መካከል ከነሱ የተጠራጠ ሶስተኛ አካል ያስፈልጋል ማለት ነው። ይሄ ሶስተኛው አካል ለፌደራሉ መንግስት ሪፖርት የሚያደርጉ ነው። ምን ማለት እንደሆነ ግልጽ አይደለም። ግልጽም አይደለም፣ አስፈላጊም አልነበረም ያን መደረጉ ማለት ነው። በነገራችን ላይ የኦሮሚያ ክልላዊ መንግስት ዋና ከተማ አዳማ አይደለችም እንዴ? አዳማ አይደለችም በራሳቸው ህገ መንግስት ላይ በተና በአስራ ዘጠኝ ዘጠና ሰባት ባጸደቁት ሆነ በአሻሻሎት ላይ በአንቀጽ ስድስት ሄደ ቢታይ የኦሮሚያ ክልል ርዕሰ ከተማ ፍንፍኔ ነው ይላል። ሕገ መንግስት ሲሉ የፌዴራል መንግስቱ ነው ወይስ የኦሮሚያ ክልላዊ መንግስት? የኦሮሚያ ክልላዊ መንግስት ሕገ መንግስት። ለዶይቸ ቬለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ።